You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አቶ አሰማህኝ አስረስ የአማራ ክልል መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሰኔ 15 በአማራ ክልል ተፈጸመ የግድያ በርካታ መሪዎች ህይወታቸውን አጥተዋል። በዛ ውስጥም ካለፉት በሶላይ ላይ አደጋም ባይደርስ አንዱር ሶኖት በእናንተ በኩል እስካሁን የደረሳችሁበት ለግድያው መንስኤ የሆኑ ጉዳዮች ምንድን ናቸው? በሂደት ካለው የማጣራት ስራ ጋር ተያይዞ አመሰግናለሁ። አቶ ካሳሁን፣ በመጀመሪያ ደረጃ አድማጮቻችንን ለማለት የምፈልገው አንድ ሺ አራት መቶ አርባኛው የአረፋ በዓል ስለሆነ ለሙስሊም ወገኖቻችን እንኳን ለአንድ ሺ አራት መቶ አርባኛው የኢድ አላዳ በዓል አደረሳችሁ ኢድ ሙባረክ ለማለት ይፈልጋለሁ። ከዛ ቀጥሎ ወደ ጥያቄ ስገባ ሰኔ አስራ አምስት ሁለት ሺ አስራ አንድ አመተ ምህረት በተከሰተው አሰቃቂ ድርጊት ምክንያት ከፍተኛ አመራሮቻችንን የምንወዳቸውን ለሀገር ለወገን ሲታገሉ የነበሩ አመራሮቻችንን አጠናል በጣም በአሳዛኝ መልኩ። ከዛ በኋላም ከሞት የተረፉን ሰዎች ከሞት የተረፉ አመራሮች ያው ህይወት ስለሚቀጥል ህዝብ መቀጠል ስላለበት በህይወታችንም በታሪካችንም ብዙ መስዋዕትነት እየከፈልን የመጣን ስለሆነ እንዲህ አይነት ድርጊት አሰቃቂ የሆኑ በዚህ ሁኔታና በዚህ ወቅት መከሰቱ እጅግ በጣም የሚያስቆጭና ወደ ኋላ እንደተመለስን ቢሰማንም ከዚህ ቀደምም በዚህ አይነት መስዋዕትነቶች የሚከፈሉ ስለሆነ በትግል ውስጥ ደግሞ እንዲህ አይነት መስዋዕትነት መክፈል የአንድ ታጋይ አንድ የትግሉ መጀመሪያ ላይ መስዋዕትነት እስከ ህይወት ለመክፈል የገባን ስለሆነ ያንን ጓዶቻችን ቢሰውብንም፣ ነገር ግን የእነሱን አላማ ወደፊት ለማሻገር ከአደጋው የተረፍን አመራሮች ከዛች ሰዓት ጀምሮ ህዝቡን የሚያሻግር ወደ የባሰ ብጥብጥ እንዳይከሰት የሚያደርግ ወደ ሰላማዊ የሆነ አካባቢውን ህዝቡን እንዲጠበቅ የየአካባቢ ምንሻ የአካባቢው የጸጥታ አካላት አጠቃላይ የአማራ ክልል አካባቢዎችን በተረጋጋ ሁኔታ እንዲጠብቁና ወደ ባሰ ሁኔታ እንዳያመራ ነገሩ የመቆጣጠር የመምራት እና የማሻገር ስራ ተሰጥቷል። ስለዚህ በአሁኑ ሰዓት እየተነጋገርን ባለንበት ሰዓት። የአማራ ክልል ፍጹም በሆነ ሰላማዊ የሆነ እንቅስቃሴ የሚካሄድበት አጠቃላይ ህብረተሰቡ ከጫፍ ጫፍ ይህንን ድርጊት አውግዞ እንዲህ አይነት ድርጊት መደገም እንደሌለበትም መክሮ አካባቢውን እየጠበቀ ይገኛል። ስለዚህ በአሁኑ ሰዓት ፍጹም የሆነ ሰላማዊ የሆነ ሁኔታ ያለው ከዛም ሀዘን ህዝባችን እየወጣ ወደ ዋናው የድህነት ትግል ወደ ዋናው የልማት ስራ እየገባ ነው ያለው። ይህንን ለማለት እፈልጋለሁ። ከዛ ውጭ እንግዲህ ይሄ ድርጊት ለምን ተከሰተ? እንዴት ተከሰተ? እነማን ነበሩ ተዋናዮች? ማን በዚህ ድርጊት ውስጥ ተሳተፈ የሚለውን ዝርዝር የሆነ ጉዳይ ምርመራ እየተካሄደ ይገኛል። በየጊዜው የተወሰኑ መረጃዎች ተሰጠዋል። አሁንም ወደፊትም ግን የተጠቃለለ መረጃ ከፖሊስ እና ከምርመራ ቡድኑ እስከሚመጣ ድረስ እኛ ግን የሰላም ሁኔታውን የማስጠበቅ የህግ የበላይነትን የማረጋገጥ ህብረተሰቡን የሚያሻግሩ ስራዎችን የመስራት የተሰዉ ጓዶቻችንን አላማ ወደፊት ሊያራምድ የሚችል ተግባር የማከናወን ስራ ላይ ያለ ነው ታወቀው። በዶክተር አምባቸው ምትክ አቶ ተመስገን ጥሩነህ ተመርጠው የክልሉ ርዕሰ መስተዳድር ሆነዋል። አቶ ተመስገን ጥሩነህ ማን ናቸው? ይዘው የወጡትስ የወደፊት ትልማቸውና ራያቸው ለክልሉ ሲልም ለኢትዮጵያ አንድነት ምን ይመስላል? የጓዶች ከፍተኛ አመራሮቻችን ከተሰዉ በኋላ አመራር ክፍተቱን ለመሙላት የአማራ ብሔራዊ ክልላዊ ምክር ቤትም እንደገና መሪው ፓርቲ አዴፓ የስራ አስፈጻሚ ኮሚቴም እንደዚሁም የማዕከላዊ ኮሚቴ ግጭቶቹ ይሄ ድርጊት ከተከሰተ በኋላ ስብሰባዎችን አድርገው ነበር። በእነዚህ ስብሰባዎች ላይ የተጓደሉ አመራሮችን የማሟላት ተግባርም ተከናውኗል። ስለዚህ በዛ መሰረት አንዱ የተጓደሉ አመራር የርዕሰ መስተዳደርነት ቦታ ስለነበረ በክልል ምክር ቤት በአዴፓ አቅራቢነት በክልል ምክር ቤት አጽዳቂነት ክቡር አቶ ተመስገን ጥሩነህ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ሆነው ተሹመዋል። እሳቸው ማን ናቸው ለሚለው እሳቸው ፕሮፋይል እና ማንነት የተገለጸ ስለሆነ የተወሰነ ለማለት ያህል የአማራ ናቸው፣ የአማራ ክልል ተወላጅ ናቸው። በተለያዩ የፌዴራልና የክልል የኃላፊነት ደረጃዎች ላይ ያገለገሉ ናቸው። የተወሰነውን ለመጥቀስ ያህል ለምሳሌ የምስራቅ ጎጃም ዞን አስተዳዳሪ ሆነው አገልግለዋል። በክልል ደረጃም የተወሰኑ ቢሮዎችን ለአጭር ጊዜም ቢሆን መርተዋል። ከዛ በኋላም ወደ ፌዴራል ሄደው ወደ ክልል መጠው ከመምራታቸው በፊት በኢንሳ ተብሎ በሚታወቀው ተቋም ላይ እስከ ምክትል ዳይሬክተር ድረስ ደርሰው ነበር። በኋላም ከዛ ዶክተር አብይ አሁን ጠቅላይ ሚኒስትር የተውት ዋና ዲሬክተር ሳሉ እሳቸውም እዛ ባልደረባ ሆነው ይሰሩ ነበር። ከተሰናበቱ በኋላ ደግሞ ወደ ክልል ተመልሰው አሁን ቅድም ያልኳቸውን የዞን አስተዳዳሪነት፣ የተለያዩ ቢሮዎችን ለተወሰኑ ወራት መርተዋል። ከዛ ርስ ፌደራል ደረጃ ባለፈው አመት ሁለት ሺ አስራ አንድ ጀምሮ የማዕከላዊ ኮሚቴ አባል ሆነው ተመርተዋል በአስራ ሁለተኛው ድርጅታዊ ጉባኤ። ከዛ በፊት ግን ወደ ኢንሳ ሄደው እንደገና ድሮ በምክትል በዋና ዳይሬክተርነት ይመሩት የነበረውን በዋና ዳይሬክተርነት ሲመሩ ነበር። ከዛ በአስራ ሁለተኛው ድርጅታዊ የአዴፓ ጉባኤ ላይ የማዕከላዊ ኮሚቴ ሆነው ተመረጡ። እሱን ከተመረጡ በኋላ እንደዚሁ የጠቅላይ ሚኒስትሩ የደህንነት አማካሪ ሆነው በሚኒስትር ማድረግ እያገለገሉ ነበር እዚህ እስከሚመጡበት ድረስ። አሁን ደግሞ የክልሉ ርዕሰ መስተዳድሩ ሆነዋል። በስራ ልምዳቸው በፖለቲካ አቅማቸው፣ እና አጠቃላይ በብቃታቸው የተመለመሉ የትምህርት ዝግጅታቸውም እስከ ሁለተኛ ዲግሪ የደረሰ የትምህርት ዝግጅት ያላቸው ናቸው። በስራ ልምድም በአቅም በትምህርት ዝግጅትም በቦታውን ይመጥናሉ ብሎ የአዴፓ ማዕከላዊ ኮሚቴም የአዴፓ ስራ አስፈጻሚ በዋነኛነት የአዴፓ ማዕከላዊ ኮሚቴም ከዛ ቀጥሎ ደግሞ የ ክልሉ ምክር ቤት ያምንባቸው አመራር ናቸው እና እንግዲህ እሳቸው እዚህ ቦታውን ይዘዋል፣ ተሹመዋል። በባለሲመታቸው ጊዜ በንግግራቸው ያተኮሩባቸው ዋና ዋና ነጥቦች አሉ። እንደው በዋነኛነት አንድ ሶስት ነጥቦችን ማንሳት ይቻላል። የመጀመሪያው ክልሉ ላይ ማንኛውንም ስራ ለመስራት የመጀመሪያው ቀዳሚው ነገር የህግ የበላይነት ማረጋገጥ ነው። ሰላም ያልሰፈነበት አካባቢ ልማት ሊሰራበት አይችልም፣ ኢንቨስትመንት ሊስፋፋበት አይችልም። ስለዚህ በየአካባቢ ወጣ ገባ የሆነ የሰላም መደፍረስ አካሄዶችን አጠራለሁ፣ ሰላም ለማረጋገጥ እሰራለሁ፣ ከህብረተሰቡ ጋር ሆኜ፣ ከጸጥታ አካላት ጋር ሆኜ፣ ከሚመለከታቸው አካል ጋር ሆኜ ብለው በንግግራቸው ተኩረዋል። ሁለተኛ፣ የስራ እድል ፈጠራ። ወጣቱ በከፍተኛ ደረጃ ኢትዮጵያ የተማረ ሰው እያገኘች ያለችበት ሁኔታ አለ በአሁኑ ሰዓት። እነዚህ ወጣቶቻችን ግን በሁለት መንገድ ስራ ሊፈጠርላቸው ይገባል። የመጀመሪያው በራሳቸው ጥረት በኢንቨስትመንት በኢንዱስትሪ መስፋፋት በማኒፋክቸሪንግ ኢንዱስትሪ መስፋፋት የሚፈጠሩ የስራ እድል አለ። በሌላ በኩል ደግሞ መንግስት ይህንን ደግሞ ለማገዝ የሚሰራ የሚሰራቸው ፓኬጆች ይኖራሉ። ልማታዊ መንግስት ከሆነ ድረስ የተወሰኑ ሪሶርሶች መንግስት ላይ ያሉ በመሆኑ የስራ እድል ፈጠራ ላይ ትኩረት ሰጠን መስራት አለብን ብለው በደንብ ጥብቀው ተናግረዋል። ሶስተኛ ከተናገሩት ለመጥቀስ ያህል ከየትኛውም አካባቢ ከጎረቤት ክልሎቻችን፣ ከኢትዮጵያ ሕዝብ በአጠቃላይ የአማራ ሕዝብ ተባብሮ ተከባብሮ ተፈቃቅሮ በሰላም እንዲኖር ሰራለሁ፣ ለኢትዮጵያ አንድነት ለኢትዮጵያ ተባብሮ በጋራ የመኖር እሴቶችን ለማዳበር የሚደረገውን ጥረት አግዛለሁ ብለው ቃል ገብተዋል እና ይህንንም ጀምረዋል። ስራቸውን በዋነኛነት እንግዲህ ከጀመሩ የተወሰኑ ሳምንታት አልፈዋል። በዋነኛነት ከሀምሌ ሀያ ሁለት ቀን ሁለት ሺህ አስራ አንድ ዓመተ ምህረት ችግኝ ተከላ ነበረ። ያን ችግኝ ተከላ የሚያከናውኑት ርዕሰ መስተዳድሩ ጎንደር ነበር። ጎንደር ካከናወኑ በኋላ የአገሪቱ ፕሬዝዳንት ወይዘሮ ሳህለወርቅ ዘውዴ ነበሩ ጎንደር በነበረው የችግኝ ተከላ መርሃ ግብር። ከዛ በኋላ ሀምሌ ሀያ ሶስት ሁለት ሺህ አስራ አንድ ዓመተ ምህረት ጀምሮ በተለይ የክልሉን የኢንቨስትመንትና የልማት ቦታዎችን የመጎብኘትና እዚያ አካባቢ ያሉ ለኢንቨስተሮች ለባለሀብቶች፣ እንደዚሁም ለልማት ሰራተኞች እንቅፋት የሆኑ የመሰረተ ልማት ችግሮችን እና ጥንካሬዎችን፣ ድክመቶችን ተዘዋውሮ ለማየት እንቅስቃሴ አድርገው ነበር። ከጎንደር ከተማ ጀምረን እንግዲህ የቡድኑ አባል ስለነበሩ ከመተማ፣ ከደደሎ የሱዳን ድንበር ድረስ ከዛ በኋላም ገንዳዋ አካባቢ ከዛ ወደ ሰሜን ምዕራብ ጎንደር ማለት ነው። ያኛው ሰሜን ጎንደር ደባርቅ፣ ስሜን ብሔራዊ ፓርክ፣ ዳባት እንደዚሁም ከዛው ተመልሰን ወደ ጎንደር አካባቢ ያሉ ኢንዱስትሪዎችን፣ ከዛም ደቡብ ጎንደር፣ ደብረታቦር ከዛ በኋላ ደግሞ ባህር ዳር ያሉ የልማት የኢንቨስትመንት እንቅስቃሴዎችን ተዘዋውረው ጎብኝተዋል። በጉብኝታቸው ወቅት ይህንም ጉብኝቱ ላይ ኢንፑት ሊሆኑ የሚችሉ አካላትን ይዘው ነበረ ሲንቀሳቀሱ የነበረው። በዋነኝነት ኢንቨስትመንትን ለማስፋፋት የባለድርሻ አካላት እነማን ናቸው የሚለውን በአግባቡ በመለየት በተለይ የመብራት ኃይል ስራ አስፈጻሚ ዶክተር አብርሃምን ከፌዴራል እንደዚሁም የኢትዮ ቴሌኮም ስራ አስፈጻሚ ወይዘሪት ፍሬ ህይወትን እንደዚሁም ከፌዴራልና ሌሎችም የክልል ከፍተኛ አመራሮችን የሚመለከታቸውን አካላት እየወሰዱ ለምሳሌ የመብራት ችግር አንድ ኢንዱስትሪ ላይ ቢኖር የመብራት ኃይሉን ኃላፊ እዛው ችግሩን እንዲፈታ እንደገና ደግሞ ተመልሶም የቤት ስራውን እንዲሰራ የኔትወርክ ችግርም ካለ በዛው እያደረጉ የኢንቨስትመንትና የልማት ቦታዎችን ተዘዋውረው ጎብኝተው በጣም ጥሩ ትምህርት ለመቅሰም ተሞክሯል። ስለዚህ በአጠቃላይ ይሄ ጉብኝት ወደፊትም ተጠናክሮ ይቀጥላል። በቀጣይ ሳምንታትም የሚደረጉ ሌሎች ነገሮች ይኖራሉ። እንቅስቃሴው ጥሩ ነው። ክልሉም ሰላማዊ እንቅስቃሴ እያደረገ ነው ያለው። ስለዚህ እንግዲህ ይሄ ተጠናክሮ ይቀጥላል ብለን እናምናለን። አሁን እንዳነሱት በተለይም ህዝብን ሰላም አስመልክቶ አቶ ተመስገን ለአማራ ክልል ህዝብ ሰላምና ደህንነት ሲባል ከሌሎች ክልሎች ጋር በሰላም ጉዳይ ለመስራት በራቸው ድረስ ለመሄድ ተዘጋጅተናል ብለዋል። ይሄ የበርካታ ወገኖችን ቀልብ የሳበ አባባል ነው። በእርግጥ የሶማሌ ክልል ፕሬዚዳንት በሳቸው የተመራ ልዑካን ቡድን ፕሬዚደንት ሙስጠፋ እናንተ በር ድረስ መጥቷል። መልካም መስተንግዶም ተመልሷል። ከሶማሌ ክልል ጋር ያለው ግንኙነት ከአማራ ክልል ጋር በአሁኑ ወቅት ምን ይመስላል? ዋነኛው ግንኙነቱስ መዳበር ፋይዳው ምን ይሆናል? ከሌሎች ክልሎች ጋርስ በራቸው ድረስ እንሄዳለን ሲሉ የትኞቹን ክልሎች ለማንሳት ነው? ሰላም ጉዳይ በተመለከተ ሰላም ዩኒቨርሳል ጉዳይ ነው። የአንተ ብቻ ሰላም መሆን የጎረቤቱ ወይም የሌላው አካባቢ ሰላም ካልሆነ ሰላምን ማግኘት አይቻልም። ስለዚህ ሰላም ዩኒቨርሳል የሆነ ሁሉን አቀፍ የሆነ ኢንክሉሲቭ ነው። እንኳን አንድ ሀገር ሆነ። ስለዚህ የኛ ሰላም እና የጎረቤቶቻችን ሰላም፣ ከጎረቤቶቻችን ውጭም ሌሎች ክልሎች ጋር ያለው ሰላም ወሳኝ ነው። እንደሚታወቀው የአማራ ሕዝብ ሁሉም የኢትዮጵያ አካባቢዎች ላይ ተበትኖ የሚኖር ሰርቶ የሚኖር ሕዝብ ነው። ሀገር ውስጥ ብቻ ሳይሆን ከሀገር ውጭም በተለያዩ የዓለም ሀገራት ተጓጉዞ ሄዶ ውጤታማ ሆኖ የሚኖር ነው። ብዙ ጊዜ ውጤታማ የሆነ በጣም ታታሪ የሆነ ህዝብ ነው እና ይህ ህዝብ ራሱ ህዝቡ ፖለቲከኞች እንኳ ሳይደግፉት ህዝቡ ራሱ ከሌሎች ህዝቦች ጋር የመኖርን መስተጋብር የለመደ የሚያውቅ በጣም ብልህና አስተዋይ ህዝብ ነው። ስለዚህ አንድ የአማራ ክልል ወይም የአማራን ህዝብ የሚመራ መሪ ለሰላም እጁን ዘረጋለሁ ማለቱ ብዙ የሚገርም አይደለም። ምክንያቱም የአማራ ህዝብ በዋነኛነት ሰላምን ማዕከል አድርጎ የሚኖር ሰላምን ማዕከል አድርጎ የሚንቀሳቀስ ሰላምን ማዕከል አድርጎ ከቦታ ቦታ ተዘዋውሮ ውጤታማ ሆኖ የሚኖር ህዝብ ስለሆነ ስለዚህ ከጎረቤቶቻችን ብቻ ሳይሆን ከመላ ኢትዮጵያውያን ጋር ለሰላም ሲባል ሰላምን የሚፈጥር ከሆነ እኛ በእጃችሁ ድረስ እንመጣለን የሚለው መልእክት ከዚህ አንጻር ሊወሰድ የሚገባው ነው እና ይህንን ተከትሎ እንግዲህ የሶማሌ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳደር ክቡር አቶ ምስጦፌ ኡመር መሐመድ የሉካን ቡድን ከመቶ ሀያ መቶ ሰላሳ በላይ የሉካን ቡድን ይዘው ወደ ባህር ዳር ከተማ መጥተው ነበር የመጡበት ምክንያት የባህር ዳር ዩኒቨርሲቲ የምረቃ ስነ ስርዓት ነበር የባህር ዳር ዩኒቨርሲቲ የክብር እንግዳ አድርጎ ጋብዟቸው ነበር ገስት ኦፍ ኦነር ሆነው ስለዚህ ይህንን የክብር እንግድነት በመጡበት በዚያው አጋጣሚ የሶማሌ ህዝብና የአማራ ህዝብ ወይ ወንድም ህዝቦች ስለሆኑ እነዚህ ህዝቦች የሚያቀራርቡ ተግባራት ለምን አንሰራም በሚል ሀሳቡ ተወሰደ። ስለዚህ ቀደም ብሎ አንድ ሶስት አራት ቀን በፊት ዝግጅቶች ተደርገው በጣም ጥሩ አቀባበል፣ ህዝቡም በመንጭ ስወጥቶ ሶማሌ ክልሉ ልዑካን ቡድን በቆዩባቸው ጊዜያት ሁሉ ከአማራ ክልል የተለያዩ የህብረተሰብ ክፍሎች ጋር ውይይት እንዲያደርጉ ተደርጓል። ኒላተራል፣ መልቲላተራል የተለያዩ ውይይቶች ተደርገዋል። እነዚህ ውይይቶች ደግሞ ፍሬያማ ናቸው እንግዲህ ይህን ግንኙነት እንደዚህ በጣም በአማረ መልኩ ለምን አደረጋችሁ ያላችሁ እንደሆነ የዛሬ ዓመት እንደምታስታውሱት በሶማሌ ክልል ከፍተኛ የሆነ ጭፍጨፋ ተደርጎ ነበር። እዛ ውስጥ በርካታ የአማራ ክልል ተወላጆች ህይወታቸውን አጠዋል። በርካታ ቤተክርስቲያኖች ተቃጥለው ነበረ። እኒህ ፕሬዚዳንት ወደ ስልጣን ከመጡ በኋላ ሶማሌ ክልል ለመኖር አንድ ሰው ሶማሌ መሆን የለበትም ሶማሌ ክልል ለመኖር ሰው መሆን በቂ ነው የሚል አስተሳሰብ አላቸው። ሰብአዊነትን ወደፊት የማራመድ ስብዕናን፣ ሰብአዊነትን በማስቀደም ሰው መሆን ብቻ በቂ ነው። ሶማሌ ክልል ላይ፣ ጅጅጋ ላይ፣ ቶጎጫሌ ላይ፣ ወን ሌላው ላይ፣ ቀብሪ ዳህር ላይ ለመኖር የሚል አስተሳሰብ በማንገብ ህይወታቸውን ያጡትን ቤተሰቦች፣ የተቃጠሉ ቤተ ክርስቲያኖችን የማሰራት ከፍተኛ የሆነ በጀት መድበው ወደ ሰባት ቤተክርስቲያኖችን አሰርተዋል። እንግዲህ የሶማሌ ክልል የፕሪዶምንም ትሊ የሙስሊም አካባቢ ነው። ነገር ግን ወደ ሰባት ቤተክርስቲያኖችን ሙስሊሞች ገንብተው ለክርስቲያኖች ሰጥተዋል። እነዚህ ክርስቲያኖች አማሮች ብቻ አይደሉም፣ ሌሎቹም አሉ። ኦሮሞችም፣ ጉራጌዎችም፣ ሌሎቹም አሉ። እዛ አካባቢ የሚኖሩ ክርስቲያኖች አጠቃላይ ለአማሮች ስላደረጉ አይደለም እሚሰው ግን፣ ለኢትዮጵያዊነት አንድነት፣ ለሰብአዊነት ለወደፊት በኢትዮጵያ አብሮነታችን እያደረጉት ያለው አስተዋጽኦ ከፍተኛ ስለሆነ እኒህን ሰው ማክበር ተገቢ ነው። እኒህን ሰው የሰሩትን ስራ ማመስገን ተገቢ ነው ብለን ስለምናምን በከፍተኛ ክብር የአማራ ህዝብ ለሰብአዊነት ለኢትዮጵያ አንድነት ያለውን ክብር የገለጡ መሪ ስለሆነ ለመሪው ያለውን ፍቅርና ያለውን አክብሮት ገልጿል ባህር ዳር በመጡ ጊዜ። ስለዚህ ወደፊትም በቀጣይነት ወደ ሰማሌ ክልል እንሄዳለን። ውይይቶችም በጣም ጥሩ ነበሩ። ክልል ምክር ቤት አባላት፣ የምክር ቤት አባላት፣ ሌሎች ህብረተሰብ ክፍሎች ጋር ውይይት አድርገዋል። በቀጣይነትም በተለያዩ ዘርፎች በጋራ ሆነን የምንሰራቸውን ጉዳዮች እየለየን ያለ ነው። ቀጣይነት ያለው ስራ ይጠበቃል። በቅርብ ጊዜያትም ወደ ሌሎች ክልሎችም እንሄዳለን። ሌሎች የክልሎች ህዝቦችም ወደኛ ይመጣሉ። በዚህ መልኩ የህዝብ ለህዝብ ግንኙነት እያጠናከር እንቀጥላለን። ማለት በአሁኑ ምርጫ ወቅት ለየት ያለ ሁኔታ የተከሰተ ቢኖር ቀደም ሲል ክልሉ ርዕሰ መስተዳድር ተለምዶ በምክትል ሊቀመንበርነት ይመረጡ ነበር የፓርቲው በአሁኑ አቶ ዮሐንስ ቧያለው የአማራ ዴሞክራሲያዊ ፓርቲ ምክትል ሊቀመንበር ሆነዋል። መንግስትና የፓርቲ አደረጃጀቱ በተናጠል ሆኗል። ከዚህ ውሳኔ ላይ የተደረሰው ምንድን ነው? ጠቀሜታውስ ምን ይሆናል? ቀደም ካለ ለማዳዊ ልማዳዊ አሰራር ወደ አዲስ አሰራር ያመራችሁበት ዋነኛ ምክንያት ምንድን ነው? ከዚህ ቀደም በነበረው ትሬንድ ነው አሰራር ሳይሆን ይሄ ትሬንድ ወይም ፕሬሲደንስ ብዙ ጊዜ ፕሬዚዳንት የሚሆነው ሰው የድርጅቱ ምክትል ሊቀመንበር ሲሆን ቆይቷል። ከዚህ ቀደም እንደዚህ እንደዛ ያልሆነባቸውን ጊዜያት ነበሩ። ወደኋላ ከተመለስም አንዳንድ ጊዜ አንዳንድ ፕሬዚዳንቶች ምክትል ሊቀመንበርም ሳይሆኑ የፓርቲ ፕሬዚዳንት የሆኑበት አጋጣሚም አለ። በቅርብ ጊዜያት የነበሩት ግን ብዙ ጊዜ ፕሬዚዳንቱ ምክትል እየሆነ የሚቀጥል ነበር። እሱ ግን ግዴታ አይደለም፣ የፓርቲ አሰራርም አይደለም። የክልል ርዕሰ መስተዳደርን ፓርቲው ነው የሚያቀርበው። ፓርቲው ሲያቀርብ ደግሞ ምክትሉን ሊያቀርብ ይችላል። ምክትል፣ የፓርቲውን ሊቀመንበር፣ ዋናውን የፓርቲውን ሊቀመንበር ሊያቀርብ ይችላል። ከዛ ውስጥ የሆነ የመከላ ኮሚቴ አባል የሆነ ሰው ሊሆን ይችላል። ሌላውን ሊያቀርብ ይችላል። የሚከለክል ነገር የለም። ስለዚህ አሁን ባለው ሁኔታ የአዴፓ ማዕከላዊ ኮሚቴ ሰ መስተዳደር የሚሆኑት የምክር ቤት አባል የሆኑ ናቸው ብሎ ወስኗል። የምክር ቤት አባል የሆነ ሰው ነው ፕሬዚዳንት የሚሆነው። አትክብራት ሆኖ ግን የምክር ቤት አባል ናቸው። ምክትል የአዴፓ ሊቀመንበር ሆነው የሚያገለግሉ ደግሞ አቶ ዮሐንስ ቦያለው እንዲሆኑ ወስኗል። ስለዚህ ይሄ ፓርቲ ውሳኔ ነው። ይሆናል የተሻለ አሰራር የተሻለ ለውጥ ሊያመጣ የሚችለው ይሄ ነው ብሎ ያሰበበትን አድርጓል። የፈረሰ ህግ የተጣሳ አሰራር በንብም የለም ይቻላል ነገር ነው ማለት ነው። አዲሱ የአማራ ክልል ርዕሰ መስተዳደር አቶ ጥሩነ ተመስገን በውጭ ከሚኖሩት ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ግንኙነታቸውን ለመቀጠልና በተለይም የክልሉ ተወላጆች ለክልሉ የእውቀት የገንዘብም ሆነ ሌሎች ድጋፎችን እንዲያደርጉ ለማድረግ ምን የነደፉት ውጥን አለ? በዚህ ዘርፍ በአጠቃላይ ክልሉ ላይ ያለውን ማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴ ለመደገፍ የዲያስፖራው ሚና ከፍተኛ እንደሆነ ርዕሰ መስተዳደሩ ያምናሉ። በሙሉ ንግግራቸው ዲያስፖራውን ሚና ጠቀስ አድርገው አልፈዋል። ድጋፍ እንደሚያስፈልግ የፋይናንስ ድጋፍ ብቻ ሳይሆን በዋነኛነት የፖለቲካ ድጋፍ፣ የእውቀት ያለበት ቦታ ስለሆነ የፒስትም ሎኬሽን ያለበት አካባቢ ስለሆነ እውቀት ያላቸው ሰዎች እውቀታቸውን በተለያየ መንገድ እየመጡ እዚህ እንዲያፈሱ እንዲያግዙ፣ የክልሉ ህዝብ ከድህነት ለማውጣት ሚና አላቸው ብለው ያምናሉ እርሰ መስተዳድሩ። በቀጣይነትም ከውጭ ከሚኖሩ ኢትዮጵያውያን የአማራ ክልል ተወላጆች ኢትዮጵያውያን የአማራ ፖለቲካ ያገባኛል የሚሉ አካላት ጋር በቅርበት ለመስራት እቅድ አላቸው። በቀጣይነት የሚሰራ ስራ ይሆናል። አሁንም የተጀማመሩ ነገሮች አሉ። ስለዚህ መላ የዲያስፖራ አባላት የክልሉ መንግስት ለእናንተ ትልቅ የሆነ አክብሮት ያለው የእናንተን ድጋፍ፣ የእናንተን እውቀት የሚፈልግ በመሆኑ ድጋፋችሁን ሁልጊዜም እንድትሰጡን እንድደግፉን ከቻላችሁ እየመጣችሁ ካልቻላችሁ ባላችሁበት ቦታ ሁሉ የእኛም አጠቃላይ አካሄድ እያያችሁ እንድትመክሩን እንድታስተካክሉን እንድታርሙን እና የሚሆነውን ነገር እንድትነግሩን እንድታግዙን በዚሁ አጋጣሚ ጥሪ ለማቅረብ እወዳለሁ። አቶ አሰማሀኝ አስረስ የአማራ ክልል መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ፣ ስለ ቃለ ምልልሱ እናመሰግናለን።